ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው።

ዛሬ ማክሰኞ ጥቅምት 16 ቀን 2008 ዓመተ ምሕረት ነው። አስተናጋጅ ሰለሞን ክፍሌ እሆናለሁ። ጽዮን ግርማ ፕሮግራሙን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ካዳነች ፍሳሐ እንስማ። በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማጉፉሊ እየመሩ መሆናቸውን ዛሬ የወጣው ቀዳሚ ውጤት አሳይቷል።

ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሯቸውን መቀመጫዎች እያጡ ነው። የረጅም ጊዜ የገዢው ቻማ ቻ ማፒንዱዚ ፓርቲ ተቀናቃኝ የሆነው የተቃዋሚዎች ጥምረት ተወዳዳሪዎች በምክር ቤቱ የነበሩትን የሚኒስትሮች ቦታዎችን እየወሰዱ ነው። በታንዛኒያ እንዲህ አይነት የተቀራረበ ውድድር ታይቶ አይታወቅም ተብሏል።

ለገዢው ፓርቲ የበላይነት የመጀመሪያው አብይ ተግዳሮት ተደርጎ ታይቷል። በታንዛኒያ መሐል አገር ባሉት ተቀናቃኝ ደጋፊዎችና በዛንዚባር ራስ ገዝ ክልል ውስጥ ውጥረት ሰፍኗል። የሀገሪቱ የምርጫ ኮሚሽን ታዲያ ሕዝቡ እንዲረጋጋ ጥሪ አቅርቧል። የምርጫውን ውጤት ሊያሳውቅ የሚችለው እሱ ብቻ እንደሆነ በመግለጽም አስጠንቅቋል።

የኮንጎ ሪፑብሊክ መራጮች ፕሬዚደንት ሳሱ ንጉሶ እንደገና ለፕሬዚዳንትነት ለመወዳደር የሚያስችላቸውን ህገ መንግስታዊ ለውጥ በህዝበ ውሳኔ አጸደቀ። ዛሬ የወጣው የህዝበ ውሳኔ ውጤት ድምፅ ከሰጡት ሰዎች ከ92 ከመቶ በላይ የሚሆኑት ህገ መንግስታዊ ለውጡን እንደደገፉ አሳይቷል። በህዝበ ውሳኔው ድምፅ በመስጠት የተሳተፉት መራጮች 72 ከመቶ መሆናቸው ታውቋል።

በሀገሪቱ ያሉት ተቃዋሚዎች በምርጫው አልተሳተፉም። ለምርጫ የወጡት ሰዎች ብዛትም በጣም አነስተኛ ነው ይላሉ። የተቃውሞ መሪ ፓስካል ሴማ ቢያላ የህዝብ ውሳኔ ውጤት እንዲሰረዝ ጠይቋል። በህዝበ ውሳኔ የጸደቀው ህገ መንግስታዊ ለውጥ ፕሬዚዳንቶች ከሁለት የስልጣን ጊዜ በላይ እንዳይቀጥሉ ማገዱን ሰርዟል። ለፕሬዚዳንትነት የሚወዳደሩት ሰዎች ከሰባ ዓመት ዕድሜ በላይ እንዳይሆን

የሚደነግገው ህግም ተነስቷል። የ71 ዓመት ዕድሜ አዛውንት የሆኑት እንጌሶ ከ13 ዓመታት በፊት እና ከ6 ዓመታት በፊት አከራካሪ በሆነ ምርጫ አሸንፈው ነበር። ከዚያ በኋላም ላለፉት ስለ 26 ዓመታት በአብዛኛው በተለያየ የስልጣን እርከኖች ሀገሪቱን ሲገዙ ቆይተዋል። የብሩንዲ የውጭ ጉዳይ ሚኒስትር በሀገራቸው ስላለው የፖለቲካ ቀውስ

ከማንኛውም ሀገርም ሆነ ቡድን ጋር ለመነጋገር ቡሩንዲ ዝግጁ ናት ብለዋል። የቡሩንዲ ፕሬዚደንት ፒየር እንኩርንዜዛ መንግስት በሀገሪቱ ሰላምና ዲሞክራሲ እንዲኖር ይፈልጋል። ከአውሮፓ ህብረት ጋርም አጋርነትን ይሻል። ይሁንና ማንኛውም አይነት ምክክር በዛቻና በፈራጅነት ላይ መመስረት የለበትም ሲሉ አስገንዝበዋል። ትላንት ሉክሰምበርግ የተደረገው የአውሮፓ ህብረት የሚኒስትሮች ስብሰባ

የኮቶኑ ስምምነት ፕሮቶኮልን ስለ አለማክበር ጉዳይ ከብሩንዲ መንግስት ጋር ምክክር እንዲደረግ ጥሪ የሚያቀርብ ደብዳቤ ልኳል። ስምምነቱ የአውሮፓ ህብረት ከአፍሪቃ ከካሪቢያንና ከፓሲፊክ ሀገሮች ጋር ያለውን የኢኮኖሚና የልማት ግንኙነትን የሚመለከት ነው። የኮቶኑ ስምምነት መልካም አስተዳደርን እንደ ወሳኝ ነገር አድርጎ ያቀርባል። ይህን የሚጥሱ ሀገሮች በከፊልም ሆነ ሙሉ በሙሉ

የልማት ትብብር ሊቋረጥባቸው እንደሚችል ይጠቅሳል። የአውሮፓ ህብረት በቡሩንዲ ስላለው የፖለቲካ ቀውስና ጭቅጭቅ ስላስከተለው የፕሬዝዳንት ፒየር ንኩሩንዚዛ እንደገና መመረጥ ጉዳይ በቅርቡ ስጋቱን ገልጾ ነበር። ቡሩንዲ ያሉት ተቃዋሚዎች የፕሬዚዳንቱን እንደገና መመረጥ የሀገሪቱን ህገ መንግስት ይጥሳል በማለት ተቃውመውታል።

የናይጀሪያ ኮሚኒኬሽንስ ኮሚሽን ኤምቲኤን የተባለውን የደቡብ አፍሪካ ኮሚኒኬሽንስ ናይጀሪያ ውስጥ ያልተመዘገቡ የተንቀሳቃይ ስልክ ተቃዋሚዎችን መስመር ባለመቁረጡ ከአምስት ቢሊዮን ዶላር በላይ ቅጣት ወስኖበታል። በትላንቱ የጆሃንስበርግ የግብይት ልውውጥ ታዲያ የኩባንያው አክሲዮን ድርሻ በ12 ከመቶ ወድቋል። የኩባንያው ትልቅ ገበያ የኩባንያው ትልቋ ገበያ ናይጀሪያ ናት።

እስካለፈው ነሐሴ ወር በነበረው ጊዜ ውስጥ እንዲከናወን የቀረበውን ትዕዛዝ የፈጸመው የናይጄሪያ ያለ የተንቀሳቃሽ ስልክ አቅራቢ የደቡብ አፍሪካ ብቻ ነው። አድማጮች፣ ዜናችን ሲል ያበቃ። አዳነች ፍስሐዬን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎችን ይዛ ትመለሳለች።

ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። ወደ ደቡብ አፍሪካ ለመዝለቅ ሕገ ወጥ በሆነ መንገድ ማላዊ የገቡ ናቸው የተባሉ ኢትዮጵያውያን በተለያዩ እስር ቤቶች ይገኛሉ። ይሁንና የቅጣት ጊዜያቸውን ጨርሰው ከእስር ያልተፈቱ ኢትዮጵያውያን ቁጥር የትየሌሌ ነው።

የዚህ ምክንያት ደግሞ ወደ ሀገራቸው ለመላክ የመጓጓዣ ወጪ የሚሸፍን ባለመገኘቱ እንደሆነ ይነገራል። አዲሱ አበበ ጉዳዩን በዝርዝር ያቀረበበት ዘገባ ነው። ማላዊ ውስጥ በልዩ ልዩ እስር ቤቶች የሚገኙ ኢትዮጵያውያን ፍልሰተኞችን ወደ አገራቸው ለመመለስ እርዳታ እየጠየቀ መሆኑን እዚህ ዩናይትድ ስቴትስ የሚገኘው ዩኤስኤአይኤም ማለት ዓለም አቀፍ የፍልሰተኞች ማኅበር ሰሞኑን ባሰራጨው በራሪ ወረቀት ጥሪ አቅርቧል።

ከዚህ ቀደም ባቀረብነው ዝግጅት ማላዊ የሚገኘውን የአይኦኤም ቢሮ ኃላፊ ጠይቀን እንደተረዳ ነው። በገንዘብ ምክንያት ያለው ችግር እንደማያሳስብ ኃላፊው ገልጸውልኝ ነበር። ማለትም ድርጅታቸው ወጪውን እንደሚሸፍን። በአሁኑ ወቅት እየተጠየቀ ያለው ግን ለመጓጓዣቸው የሚሆን በነፍስ ወከፍ ቢያንስ አምስት መቶ ዶላርስ ያስፈልጋል ነው። አምስት መቶ ዶላርስ ከስደተኞች

የትራንስፖርት ወጪያቸውን እንሸፍናለን ብለውኛል ነበር ብዬ ለማለት ማላዊ ወዳሉት የአይኦኤም ኃላፊ ሚስተር ስቲቨንስ ዘንድ ደውዬ ለጊዜው አላገኘኋቸውም። ይሁንና ወደ ፕሪቶሪያ ደቡብ አፍሪካ ደውዬ አቶ ይጥና ጌታቸውን አግኝቻለሁ። አቶ ይጥና ማላዊን ጨምሮ የደቡባዊ አፍሪካን ክልላዊ የሚመለከት ማለት በአይኦኤም ሪጂናል ኦፊስ ውስጥ ሕገ ወጥ የሰዎች ዝውውርን ለማስቀረት የሚሰሩ ስፔሻሊስት ማለትም ልዩ ባለሙያ ናቸው።

በቅድሚያ አመሰግናለሁ። አቶ የጥናውን አቶ የጥና፣ ከዚህ ቀደም የተገባው ቃል ምን ሆኖ ነው አሁን ይህ የገንዘብ ጥያቄ የተነሳው? አስቸጋሪ ሆኖ የተገኘው በቁጥራቸው መብዛት ምክንያት በአንድ ጊዜ ሁሉንም መመለስ አልተቻለም። በቂ የሆነ ገንዘብ አቅርቦት ስለሌለ መጀመሪያ ያደረግነው

በተቻለ አቅም በጣም የተጎዱ በጣም በአስቸኳይ ሁኔታ እርዳታ የሚያስፈልጋቸው በተለይ ደግሞ ከአስራ ስምንት ዓመት በታች የሆኑ ልጆችን አስቀድመን በማገዝ ወደ ኢትዮጵያ እንዲመለሱ አደረግን። ገንዘቡ ለምን ያስፈልገው

ትራንስፖርቶቻቸውን ለመሸፈን። እርግጥ የኢትዮጵያ አየር መንገድ ልክ ትብብር አድርጎ በቅናሽ ዋጋ ነው ትኬቶቹን የሚያቀርበው። ግን በነገረው ላይ የወጪ ነገር ስለተነሳ ነው። ከዚህ ቀደም ማላዊ የሚገኙትን የአይኦኤም ዲሬክተር፣ የኢትዮጵያ መንግስትና የማላዊ መንግስት ሰዎቹን መጥቶ ማንነታቸውን ኢትዮጵያዊ መሆናቸውን ካረጋገጡልን በትራንስፖርት በኩል

አይኦኤም ወጪውን ይሸፍናል ብለው ነበረ። እሱ መረጃ ሙሉ በሙሉ ትክክል ነው ለማለት አስቸጋሪ ነው። አይኦኤም የሚሰራው በፕሮጀክቶች ላይ ተመስርቶ ነው። የማላዊው አይኦኤም ዋና ኃላፊ ግን በወቅቱ ስንዋይ ለጉዞ የሚሆን ወጪ ችግር እንደሌለ ነበር የገለጡልኝ።

እርግጥ ነው ብዙ ገንዘብ የለንም። ባለን አቅም ግን የመጀመሪያዎቹን ለመላክ እንሞክራለን። ተጨማሪ እርዳታ ፈልገን ደግሞ የተቀሩትን ለማሳፈር እንሞክራለን ነው ያሉት ሚስተር ስቲቨንስ። እና አቶ የጥና ለዚህ ምን ይላሉ? እኔ እንደማየው ከሆነ ስቲቨን የእኛ የአይን ማላዊ

ኃላፊ በወቅቱ መረጃውን በሰጠበት ጊዜ ሙሉ በሙሉ የተሟላ መረጃ የነበረው አልመሰለኝም። ምን አይነት መረጃ ነው እንዲኖረው የሚጠበቀው ግን በወቅቱ የነበረው እስከ ሴፕቴምበር ሰላሳ ድረስ ባለው ፕሮጀክቱ ተጀምሮ የሚያልቅበት ጊዜ ሴፕቴምበር ሰላሳ ነው እና ከሴፕቴምበር ሰላሳ ባለው ገንዘብ ላይ ተመስርቶ ፕላን መደረግ ነበረበት። በዛ ጊዜ ሙሉ በሙሉ የኢትዮጵያውያኑ ቁጥር ይኖረው አይኖረው እርግጠኛ አይደለሁም። በወቅቱ የነበረውንም በጀት በአግባቡ

ከግምት ውስጥ አስገብቶ ሰጠ መረጃ አይመስልም። እና አሁን ባለው ሁኔታ ያለው ችግር እውነተኛ ነው። ይሄ ነው ያለው ችግር። ግን እኔ ጥያቄ አቶ ወጥና አምስት መቶ ዶላር እስክፈሉ የሚለው ጥያቄ ከማን ነው የመጣው? ከአይኦኤም ነው አይደለም? እነኚህ ኮ ማይግራንቶቹ የሚከፍሉት አይደለም። ለትራንስፖርቱ ሲባል አይኦኤም ለኢትዮጵያ አየር መንገድ የሚከፍለው ነው። ለእያንዳንዱ ሰው ለምን አይከፍልም ታዲያ? በገባው ቃል መሰረት አይኦኤም

አይን በወቅቱ በተባለው መሰረት ሙሉ በሙሉ እነ ሶስት መቶ ሰማኒያ ሰባት ሰዎች ሙሉ በሙሉ ለመመለስ የሚያስችል በቂ ገንዘብ የለውም። ገንዘብ ሳይኖረው ነው ቃል የገባው እንበል ምን አልገባኝም። በዚህ ቃል በወቅቱ ቃል በተገባበት ጊዜ በትክክለኛ መረጃ ላይ ተመስሎት የተገባ ቃል መስሎ አይታየኝም። እኔ አሁን ያለንን ገንዘብ በሙሉ ወደዛ በማዞር የምንችለውን ያህል በሙሉ ለማውጣት እየሞከርን ነው። ከመጀመሪያውም ጀምሮ ግን እውነቱን ለመነጋገር

የነበረን ገንዘብ ከዛ በኋላ የምናገኘው ገንዘብ አሁን ያሉትን ሰዎች ሙሉ በሙሉ ለማስወጣት የሚያስችል አይደለም። በእርግጥ ቁጥሩ ተቀያይሯል። መጀመሪያ ስንጀምር ሀያ ያህል አሉ ተብሎ ነበር የጀመርነው። ቀስ እያለ ሲያድግ ሲያድግ መቶ ዘጠና ሁለት ሁለት መቶ እያለ መጨረሻ ላይ የኢትዮጵያ ኤምባሲ ባለስልጣናት ሄደው ካዩአቸው በኋላ ነው በእርግጠኛነት ሶስት መቶ ሰማንያ ሰባት እንዳሉ ማወቅ የተቻሉ። በዚህ ውስጥ በእርግጥ የኮሚኒኬሽን ችግር የተፈጠረ ይመስለኛል

ማለት በማን መጨረሻ ላይ ያለ በወቅቱ ይሄ መግለጫ በሚሰጥበት ጊዜ ለሁሉም ገንዘብ አለን የሚለው ትክክለኛ አይደለም። ያ ትክክል አይደለም። በወቅቱ በነበረው ቁጥርና በወቅቱ ከነበረው ገንዘብ አኳያ ምናልባት የተሳሳተ ግምት ወስደው ሊሆን ይችላል፣ ሁሉንም ለማውጣት ይችላል የሚል። አሁን ባለው ሁኔታ ግን በመጨረሻ ቁጥራቸው ከታወቀ በኋላ ኢትዮጵያውያን በሙሉ

ምን ያህል እንደሆኑ ታወቀ በኋላና ወጪው ከተሰላ በኋላ ግን በግልጽ ማየት የሚቻለው ሁሉንም ለመመለስ በአንድ ጊዜ በቂ ገንዘብ የለም። ለዚህ ነው እርዳታ የማሰባሰብ ስራ የተጀመረው። ግለሰቦቹ እንዲከፍሉት አልተጠየቀም። ይሄ እነሱን ግን ከዛ ወጥቶ ወደ ኢትዮጵያ ለመመለስ የትኬት ዋጋውን ለመሸፈን እንድንችል ይሄ ነው ፐርሄድ በነፍስ ወከፍ የሚያስወጣው ወጪ ይህን ያህል ነው ለማለት ነው እንጂ

እስር ቤት ያሉትን ሰዎች እንደገና መልሳችሁ ገንዘብ ክፈሉ፣ አምጡ፣ ወይም ካላመጣችሁ አትወጡም የሚል ውይይት አልተደረግም፣ በፍጹም የለም። ዞሮ ዞሮ ግን ይሄ ገንዘብ ካልተከፈለ ለሰዎቹ ወደ ሀገር ሊመለሱ አይችሉም። የትኬታቸው ካልተከፈለ፣ አዎ ማለቶ ነው። ትራንስፖርቶቻቸው፣ ምንም ሆነ ምንም እነሱን ይቸገራሉ። እነሱን አገር ቤት ለመውሰድ፣ ወደ ሀገር ለመመለስ ወጪ አስፈልገዋል። ስምንት መቶ ነበር፣ አምስት መቶ ተባለ። የአምስት መቶ አሁን

በነፍስ ወከፍ ሰዎቹ ባይጠየቁም አየር መንገዱና አይኦኤም ግን እዛ ላይ ናቸው ያሉት ማለት ነው። አየር መንገዱን እርግጥ አልጠየቅኩም። አይኦኤም ግን ከዚህ ቀደም የገባውን ቃል እርሶ እንዳሉት ያለ ማስተዋል የተደረገ ነው ያለን፣ በጀት በደንብ ሳናጤን የተነገረ ሊሆን ይችላል ነው የሚሉኝ። እንግዲህ በበላይነት ደግሞ የዚህ ክልሉን እርሶ እየመሩ ስለሆነ ምናልባት ይሄ ጉዳይ በቅርቡ መፍትሄ አግኝቶ ኢትዮጵያውያኑ ወደ ሀገራቸው የሚመለሱበት መንገድ መፍትሄ ይኖረው ይፋጠን ይሆናል ብዬ አምናለው።

ጊዜያችንን እሱ ላይ ያሰውተን አሁን እሱን በማድረግ ላይ የምንችለው አቅም በሙሉ የባጀት እጥረታችንን ለመሸፈን እና ሰዎችን ለመመለስ። በዚህ ምክንያት ነው፣ አጋር ሆኖ ከኛ ጋር መስራት የሚፈልጉ በዚህ ጉዳይ ላይ ማዋጣት የሚፈልጉ በሙሉ እድሉን ለመስጠት ከእነሱ ጋር በተባብረን ለመስራት እየሞከርን ያሉ ነው እኛ

ለመመለስ የሚኝ ሰዎች መመለስ አስፈላጊ እንደሆነ ሙሉ በሙሉ እናምናለን። የምንችለውን በሙሉ እየሰራን ነው። በዚህ ላይ ገንዘብን በተመለከተ አቶ ወይጥና እዚህ አሜሪካ የሚገኛን ምግባረ ሰናይ ድርጅት አለ። በኢትዮጵያውያን የተሰባሰበ በአብዛኛው ኢትዮጵያውያን ናቸው ያሉበት ለማለት ነው። ግሎባል አላያንስ የሚባለው አስር ሺህ ዶላር እንደሰጠ አንዱ ተጠሪ ገልጠውልኛል። አሁን ለጊዜው ይሄ መረጃ የለኝም ማለት የምችለው አሁን የቀሩንን ወደ ሁለት መቶ ሰማንያ አምስት የሚሆኑ ሰዎች ለመመለስ

እጅግ ቢያንስ ወደ መቶ ሀምሳ ሺህ ዶላር አካባቢ ያስፈልገናል። ይሄንን አሁን እንዳሉት በውጭ ከሚገኙ ኢትዮጵያውያንም ጋር ከሌሎች በጎ አድራጎት ድርጅቶችም ጋር ንግግር ጀምረናል። መንግስትም ጉዳዩን እያሰበበት እንደሆነ ነው የተረዳሁት። በእኛ መስሪያ ቤት በኩል አሁን ካሉን ደጋፊዎች በተጨማሪ ሌሎች ድጋፍ የሚሰጡንን ለማሰባሰብ እየሞከርን ነው

በቅርቡ ለውጥ እናያለን ብለን ነው የምናስበው። በዚህ አጋጣሚ ግን የግሎባል አላያንስንም ሌሎችም እርዳታ የሚያደርጉትን አስቀድሜ ማመስገን እፈልጋለሁ። ማላዊ የሚገኘውን የኢትዮጵያ አየር መንገድ ቢሮ ቁጥር ከዋና መስሪያ ቤት አዲስ አበባ ስላገኘሁ ደውዬ ነበር። ወደ ሊሉንግዌ ስልኩ አልተነሳልኝም። ነገሩን ግን አንተውም፣ ከተሰኞ እንሞክራቸዋለን።

የኢትዮጵያ አየር መንገድ የመንግስት ድርጅት መሆኑ ይታወቃል። መንግስት ደግሞ ለዜጎቹ ግድ አለውና ኢትዮጵያውያኑ በገንዘብ እጥረት የተነሳ በባዕድ አገር ሲቀሩ ዝም ስለማይል፣ ከጉዳዩ ጋር ቀረቤታም ስላላቸው፣ ከዚህ ቀደምም ጥሩ ትብብር ስላደረጉልን ወደ ናይሮቢ የኢትዮጵያ ኤምባሲ ደውዬ አንደኛ ጸሐፊውን አቶ አንዳርጉ በረህን አገኘዋቸው።

አቶ አንዳርጎ፣ ከዚህ ቀደም ያለቀ በእናንተም ሆነ በማላዊ መንግስት በኩል የሚፈልገው የተሟላ መስሎን ነበር። አሁን እንደምናየው ግን ኢትዮጵያውያኑ ችግር ላይ ናቸው። በየእስር ቤቱ ሳይፈቱ እዛው የተሰቃዩ ናቸው። እስቲ በዚህ ላይ አስተያየቱን ይስጡኝ። ከኤምባሲያችን አንድ ሰው ከኢሚግሬሽን ሁለት ሰው፣ ሶስት ሰው ወደ ቦታው ሂደው የማጣራቱ ስራ ሰርተው

የሶስት መቶ ሰማኒያ ሰባት አካባቢ ሴፋሴ ሰርተው ለአይኦኤም ነው አስረከው የመጡት። እነሱም የተወሰነ ሰው መልሰዋል። ከዛ በኋላ አንዴ ልጆቹን ይዘው ስለ በጀት ገንዘብ እየቦታውን እናፈላልጋለን ያሉ። መጀመሪያ ግን እኛ እንችላለን አቅሟለን ወደ አገር ቤት

ዲፖርት እናደርጋለን፣ ማላዊ መንግስት ጋር ተነጋግረን ብለው ነው እንግዲህ ራሳቸው ደብዳቤ ጽፈው ለመንግስትም ለኤምባሲም ያሳወቁት። እንግዲህ የኢትዮጵያ አየር መንገድ ነው መቼም ያለው መፍትሄ። መጀመሪያ ስምንት መቶ ዶላርስ ነበር የተባለው፣ በኋላ በስምምነት ወደ አምስት መቶ ዝቅ አለ ተባለ። እና አምስት መቶ ቀርቶ እንግዲህ ምንም አይኖረው መቼም ስደተኛ እንደሚያቆጣቷ እንዳርጉ። ይሄ ደግሞ የኢትዮጵያ አየር መንገድ ብዙ ትብብር ያደርጋል እናቃለን። ምናልባት እንደው በመንግስት በኩል ነፃ አገልግሎት ቢሰጥ ይሄንን

ማድረግ አይቻል ይሆን? በመንግስት በኩል እናንተም ጥረት ብታደረጉ። አዎ ይኸውልህ አቶ አዲሱ አሁን መታወቅ ያለበት ምንም ነገር እንደሌላቸው መንግስትም ያውቃል። አሁን አምስት መቶ ዶላር ትከፍላላችሁ ወደ ሀገር የትመለሰላችሁ የሚል አስተሳሰብ በመንግስትም የለም እንደዚህ አይነት አቅጣጫም የለም። ማነ ህን ያለው ታዲያ? አዎ አሁን አሁን መያዝ ያለበት እዚህ አይ ኤም ምንም ነገር እንደሌላቸው በሂውማን ትራፊከሮች ተታለው እንደመጡ እዛ እስር ቤት ደግሞ ብዙ

ኢትዮጵያውያን ብቻ እኮ አይደሉም፣ በዛ በስደት ላይ የተገኙት እዚያ ማላዊ። ስለዚህ አሁን ምንድን ነው ከዚህ በፊትም እንደምታውቀው መንግስት ከሳውዲ አረቢያ ከተለያዩ አገሮች በራስዎች ዜጎቹ ወደ አገር ቤት በመመለስ ላይ እንደነበር ታውቃለህ። አሁንም በተለያዩ ቦታ ወደ አገር ቤት መግባት እንፈልጋለን ያሉ ሁሉ በነፃ ነው ወደ አገር ቤት የሚያስገባው። እንደዚህ አይነት ጥያቄን ከኢትዮጵያ አየር መንገድ ይቀርባል የሚል እንትን ማስተሳሰብም የለኝም እኔ

ከየት መጣ ይሄ ጥያቄ ታዲያ? ይሄ መረጃ ስላለይ ነው ጥያቄውን ያቀረበ። ጥያቄው ያመጣው ባለቤቱ ያውቀዋል። አሁን መወሰድ ያለበት እዚህ መንግስት አሁንም ባይዘው ይሄ ይሄ ችግር አይኤም ለእነዚህን ሰዎች ይዞ ገንዘብ ማፈላለጊያ ነው ያደረጋቸው። ሌላ ስራ ነው እየሰራባቸው ያለው አሁን እኛ ለመንግስት አሳውቀናል። መንግስት በቀጣይ የራሱ እርምጃ ይወስዳል። ዜጎቻችን ናቸው። ወደ አገር ቤት የሚመለሱበት ሁኔታም ኤምባሲውም እያመቻቸ ነው።

መንግስትም ሁኔታውን አስረድተናል፣ ታውቋል። አሁን በቀጣይ እርምጃ እንወስዳለን። ወደ ሀገር ቤት እንዲመለሱ ማድረግ ማለት ነው። አቶ አንዳርጉ በረህንና ሌሎችንም እንግዶችን አመሰግናለሁ። እንዳልኩት ግን አድማጮች፣ ከተሰኞ በዚህ ጉዳይ ላይ ተጨማሪ ዘገባ እንደሚኖረን ከወዲሁ ገልጣለሁ። ለአሁኑ ሰላም አድማጮች። አሁን ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። ስፖርት

ሲሳይ ለማና ጉሉሜ ቶሎሳ በፍራንክፈርት ማራቶን በሁለቱም ጾታ በማሸነፍ የመጀመሪያዎቹ የኢትዮጵያ አትሌቶች ሆኑ። በቬኒስ ማራቶን ደግሞ የሴቶቹን እህቴ ብዙ አየሁ በአንደኝነት አጠናቃለች። እንደምናመሽታችሁልኛል የተከበራችሁ አድማጮቼ የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ።

እንደተገለጸው በትላንቱ የፍራንክፈርት ማራቶን በሁለቱም ጾታዎች ድል በመቀዳጀት የመጀመሪያዎቹ የኢትዮጵያ አትሌቶች የሆኑት በወንዶቹ ሲሳይልማ፣ በሴቶቹ ጉሉሜ ቶሎሳ ናቸው። በወንዶቹ መካከል የተካሄደውን እልህ አስጨራሽ ፉክክር ብናይ 42ኛው ኪሎ ሜትር ውስጥ ሲገቡ የቀሩት ሦስት ብቻ ነበሩ። ሆኖም ሲሳይልማ ኬንያውያኑን ላሚሩቶንና አልፈርስ ላጋትን ጥሎ በማለፍ

በ2 ሰዓት 06 ደቂቃ ከ26 ሴኮንድ በአንደኝነት ፈጸመ። ሲሳይ የራሱን ፈጣን ጊዜ ትላንት በ40 ሴኮንድ አሻሽሉ። የሴቶቹ አጨራረስ አስደናቂ ተብሎ ተመዝግቧል። ጉሉሜ ቶሎሳ ሌላዪቱን የሀገሯን አትሊት ድንቅነሽ መካሽን እጅግ በጣም በተቀራረበ ጊዜ ተተኩሳ ያሸነፈቻት በ223 12 ሴኮንድ ነው የራሷን ፈጣን ጊዜ ያሻሻለችበት። ይሁን እንጂ ታዲያ ከሁለተኛዋ ከድንቅነሽ ጋር

የተሰጣት ሰዓት ተመሳሳይ ነው፣ እኩል 2፡23፡12 ፖዲየሙን በሦስተኝነት ጨርሳ የተጋራችውም የኢትዮጵያ አትሌት ናት። ኮሬን ጄሌላ ትባላለች። ጥሩ ልምምድ አድርጌ ስለነበር ከቀዳሚዎቹ ሦስቱ አንዷ እሆናለሁ እንጂ በአሸናፊነት አጠናቀቃለሁ የሚል ግምት አልነበረኝም ብላለች ጉሉሜ ቶሎሳ። የወንዶቹን ኬንያዊው ጁልየስ ቼፕኮኒ፣ የሴቶቹን ኢትዮጵያዊቷ እህቴ ብዙ አየው ያሸነፉበትን

የቬኒስ ማራቶንን ይቀጥለን። 30ኛውን የቬኒስ ማራቶን በ2 ሰዓት 11 ደቂቃ ከ08 ሴኮንድ በሆነ ጊዜ በአንደኝነት ጨርሶ የገባው ኬንያዊው ጁልየስ ቼፕኮኒ ሌሎቹን ሁለቱን የአገሩ ኑሯጮች ሮበርት እንዲዋንና ኢማኑዌል ሲኩኩን አስከትሎ ነው። 35ኛው ኪሎ ሜትር ላይ እንዲዋ ከቀሪዎቹ 13 ሴኮንድ ልዩነት ፈጥሮ ታይቷል። በዚያው ፍጥነቱ ቀጥሎ ነው በአንደኝነት ሊያጠናቀቅ የቻለው።

በ2012 ባርሴሎና እንዲሁም በ2014 ታይፒ ላይ ካሸነፍ ወዲህ በማራቶን ድል ስቀዳጅ የዛሬው ሦስተኛ የመሆኑ ነው። ስድስት ወንድሞችና ሁለት እህቶች አሉኝ። በዛሬው ውድድር ላይ ያደረግኩት ፍጥነት እየቀነሰ በመጣ ጊዜ መፈት ለክን ነው ብሏል። ሮበርት ዲዋ ለጋዜጠኞች ሲናገር በሴቶቹ የቬኒስ ማራቶን በአንደኝነት የገባችው እህቴ ብዙ አየሆናት ሁለቱም ማለት ዲዋና እህቴ

ከዚህ ቀደም አስር ጊዜ በማራቶን ሲካፈሉ እህቴ ከአስሩ በስድስቱ አሸንፋለች። በጠቅላላው ስምንት ሺህ ሯጮች ተሳታፊ ሆነዋል። በትላንቱ የቬኒስ ኢጣሊያ ማራቶን አትሌቲክሱን በዚሁ ላብቃ። ለእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ሊወሰዳችሁ ተባባሪ አዘጋጅ ገዛኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን።

የኢትዮጵያ ብሔራዊ እግር ኳስ ቡድን ዋልያዎቹ በመጨረሻ ማጣሪያ ጨዋታ የቡሩንዲ አቻውን በአጠቃላይ ውጤት ሶስት ለሁለት አሸንፎ በሁለት ሺ አስራ ስድስት ሩዋንዳ ላይ በሚደረገው የቻን አፍሪካ ዋንጫ ማለፉን አረጋግጧል። ባለፈው ሳምንት የቡሩንዲ ብሔራዊ ቡድን ቡጁምቡራ ላይ የኢትዮጵያ ብሔራዊ ቡድንን ሁለት ለባዶ ማሸነፉ ይታወሳል። የኢትዮጵያ ብሔራዊ ቡድን ማን ከማን ያንሳል ብለው በእልህ ተነሳስተው ትናንት አዲስ አበባ ላይ የሳምንቱን ሽንፈታቸውን ገልብጠው

ምንም ጎል ሳይገባባቸው በሶስት ለባዶ አወራርደዋል። አሰልጣኝ ዮሐንስ ሳህሌም የድሉ ባለቤቶች ከአሰልጣኞቹም የበለጠ መመስገን ካለባቸው ተጫዋቾቹ መሆናቸውን በትናንትናው የፕሬስ መግለጫ ላይ እንዲህ ተናግረዋል። ምንም በላይ ሞቲቬት ያደረጋቸው የኢትዮጵያ ሕዝብ ሀገር ስላለባቸው ያንን ሀገር ለመወጣት ሲሉ ያላቸውን ውላላት ማሰብ እንደሚችሉ እንደሚገባቸውም ስላወቁ

ከምንም በላይ ነው የሀገር ፍቅርና ለማሊያ ለባንድራ ያላቸው ፍቅር ነው እንደዚህ ሚያረጋቸው እና ሙሉ ክሬዲት ለነሱ ነው መሰጠት ያለበት፣ ለእኔ አይደለም፣ ለአሰልጣኞቹ አይደለም። በስዩም ተስፋዬ የመጀመሪያው አገናጭ አንድ ለባዶ እረፍት ከወጡ በኋላ ተረፍት መልስ ጋቶ ቺፓኖ በጨዋታና በፍጹም ቅደ ሁለት ጎል አስቆጥሯል። በሌላ በኩል ደግሞ የኢትዮጵያና የጋና ከሀያ ዓመት በታች ሴቶች ብሔራዊ ቡድን

ከትናንት በስቲያ ቅዳሜ አዲስ አበባ ላይ ያደረጉት የመጀመሪያ ጨዋታ ሁለት ለሁለት በአቻ ውጤት ነጥብ ተጋርተዋል። ጥቁር ልዕልት በሚል የሙገሳ ስማቸው የሚታወቁት የጋና ወጣት ብሔራዊ ቡድን የዋዛ አልነበሩም። ገና ጨዋታው ተጀምሮ አምስት ደቂቃ ባልሞላ ጊዜ ነበር ጎል አግብተው የትንንሾቹ ሉሲዎች ቀልብ የገፈፉት። ትንንሾቹ ሉሲዎችም ጨዋታው ቀስ በቀስ ተቆጣጥረው በልማደኛዋ ጎል አዳኝ ሎዛ አበራ ከርቀት አክርራ የላከችው ኳስ

የጎል አግዳሚውን ውስጡን ገጭቶ መስመሩን አልፎ ነጥሮ ወደ ሜዳው ቢመለስም ፈጣኗ የኡጋንዳዊት ዳኛ ጎሉን አጽድቀው አቻ ሆነዋል። በማራኪ ግቦች ተመልካቹን በደስታ ያስጨፈረችው ሎዛ በሶስት ጨዋታ ስድስት ጎል ማስቆጠሯ በኢትዮጵያ ሴቶች ቡድን ውስጥ የተገኘች አስገራሚ ክስተት ሆናለች። ከረፍት መልስ ግን የጋና ልዕልቶች ጠንከር ብለው ጀምረው በጨዋታም በጥንካሬም በልጠው ታይተዋል። ሁለት ተጫዋቾች ቀይረው በማስገባትም

ባደረጉት የማጥቃት ጫና ሁለተኛ ጎል አግብተዋል። በሁለት አቻ ነጥብ ተጋርተው መውጣታቸውም ከሁለት ሳምንት በኋላ ልልቶቹ ሉሲዎቹን አክራ ላይ ስለሚያስተናግዱ በሜዳቸውና ና በደጋፊያቸው ፊት የተሻለ እድል አመቻችተዋል ማለት ይቻላል። አሰልጣኛቸውም በመልሱ ጨዋታ በሜዳችን የተሻለ ምላሽ እንሰጣለን ሲሉ መለስተኛ ዛቻ ሰንዝረዋል። በአውሮፓ የውስጥ ሊጎች ከጊዜ አንጻር የተወሰኑ ውጤቶችን ለመጥቀስ ያህል

በተወዳጁ እንግሊዝ ፕሪሚየር ሊግ አርሴናል ኤቨርተንን፣ ዌስት ሀም ዩናይትድ ዌስት ብሮም አልቤየንን በተመሳሳይ ሁለት ለአንድ አሸንፈው ግልጽ ቀናቸው። በጉጉት የተጠበቀው የሁለቱ ማንቸስተር ጨዋታ ያለ ጎል ባቻ ተጠናቋል። የማንቸስተር ሲቲ እና ማንቸስተር ዩናይትድ ግብ ጠባቂዎችም ጠባቂዎችም ጎል መሆን የሚችሉ ኳሶችን በማክሸፍ ድንቅ ብቃታቸውን ጎልቶ ታይቷል። ተደንቀዋልም። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጠረዡ ማንቸስተር ሲቲ እና አርሴናል በጎል ተበላልጠው

በኩል ሀያ ሁለት ነጥብ አንደኛና ሁለተኛ ናቸው። በኩል ሀያ ነጥብ ደግሞ በጎል ተበላልጠው ሶስተኛና አራተኛ የሆኑት ማንቸስተር ዩናይትድና ዌስትሃም ዩናይትድ ናቸው። በስፔን ላሊጋም መሪዎቹ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን በተመሳሳይ ሶስት ለአንድ ሲረቱ ሉዊስ ሱዋሬዝ ለባርሴሎና ሶስቱንም አግብቶ አስክሪት አስመስግቧል። በጉዳት ያልተሰለፈውን የሜሲን ሚና ሱዋሬዝ እና ኔይማር እየተፈራረቁ በመወጣት ላይ ይገኛሉ። አትሌቲኮ ማድሪድ ቫሌንሲያን ሁለት ለአንድ ረቷል።

በደረጃ ሰንጠረዡ ሪያል ማድሪድ እና ባርሴሎና በኩል ሀያ አንድ ነጥብ በጎል ተበላልጠው አንደኛና ሁለተኛ፣ አትሌቲኮ ማድሪድ እና ሴልታ ቪጎ በአስራ ዘጠኝና አስራ ስምንት ነጥብ ሶስተኛና አራተኛ ሆነው ተከታትለዋል። የሆነው በኔ በኩል ያለው ሰለሞን ገዛኝ ጽዮን መስቀል ነበር። ከአዲስ አበባ አመሰግናለሁ። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደና ቆዩ።

ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ስርጭት የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት

Inshallah, Inshallah, Galayo. Inshallah, in the Wando.

İnşallah.

Eha desko, desko desko desko

This program has come to you from the Voice of America, Washington.